ዓለም አቀፉ የሴቶች ቀን በአውሮፓውያኑ የቀን መቁጠሪያ ማርች 8 ወይም እንደ ኢትዮጵያውያን የካቲት 29 በተከበረበት ዕለት አራተኛው ዓለም አቀፍ የቡና ጉባኤም በአዲስ አበባ ተካሂዶ ነበር ይልናል መለስካቸው አምሃ ለዛሬው ሴቶችና ቤተሰብ ባጠናቀረው ሪፖርቱ። በጉባኤው ላይ የተገኙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝና የአፍሪቃ ልማት ባንክ ልዩ መልእክተኛ ጀራልዲን ፈሬዘር ሞልጌቲ ሴቶች ከወንዶች ጋር ሲነጻጸር ከቡና ኢንዱስትሪ የሚያገኙት ጥቅም እጅግ አናሳና ኢፍትሀዊ መሆኑን አሰምሩበት ይላል መለስካቸው። አጋጣሚውን በመጠቀም በቡና ኢንዱስትሪ ውስጥ ከሚሰሩ ሴቶች አንዳንዶቹን አነጋግሮ ይህን ይዘው ቀርቧል። ከዚህ ዓለም አቀፍ ጉባኤ ጎን ለጎን ከሚካሄዱ ትዕይንቶች አንዱ የቡናው ኢንዱስትሪ የደረሰበትን ደረጃ የሚያሳየው አውደሪ ይገኛል። በዚህ አውደሪ ከሚሳተፉት መካከል ደግሞ አብዛኞቹ ሴቶች ይመስላሉ። ለመሆኑ እነዚህ ሴቶች የሚሰሩትን ሥራ እንዴት ያዩታል? በሚሰሩት ስራ በሴትነታቸው ምክንያት የተለያየ ተጽዕኖ ይደርስባቸዋል? ስለ ዓለም አቀፉ የሴቶች ቀንስ ምን ያስባሉ? እነዚህ እና ሌሎችንም ጥያቄዎች ከጠየኳቸው አንዷ ወይዘሮ ህይወት አማረ ይባላሉ። መጀመሪያ ስራቸውንና መስሪያ ቤታቸውን እንዲያስተዋውቁ ጠየኳቸው። እኔ ወክዬ የምሰራው ጣሊያን ሀገር የሚገኝ አንድ ድርጅት ነው። አዘንዴ ሪዮኒት ካፌ ይባላል ባጭሩ ኤአርሲ። ረጅም አመት የቆየ ኦልሞስት ወደ መቶ ሀምሳ አመት የቆየ ድርጅት ነው። ስድስተኛ ጄኔሬሽን ማለት ነው፣ ስድስተኛ ትውልድ ስድስተኛ ትውልድ ነው እና ምንም አይነት ነገር ማለት ቡና መግዛት ቢፈልጉ ቡና ገዝተው ያለውን ሂደት የቡናውን ሂደት ቡናው ተገዛ ወይስ ተቀመሰ የደረሰ ጅቡቲ ጋር ደረሰ አለፈ የሚለውን ነገር ሁሉ እኔ እዚህ ጋር ሆኜ ብዙ ጊዜ የምሰራው በኢንተርኔት ነው። ሙሉ ቀን ከጠዋቱ ከጧቱ ሶስት ሰዓት ከምሽቱ ሶስት ሰዓት ድረስ ኦፊሳቸው ክፍት ነው። ኦንላይን ላይ ነው ይሄንን ስራ የምናካሄደው ማለት ነው የምንሰራው። በዚህ ስራ ወቅት እንግዲህ ስድስት ዓመት ሰርተዋል። ይህን ስራ እንደ ሴትነቶ ያጋጠሙት የተለየ ችግር አለ? እንደ ሴትነቴ ብዙውን ጊዜ ወይ ኢንተርኔት ላይ ቤቴ ወይም ደግሞ ቢሮ ስለምሰራ ይሄን ያህል ችግር አጋጥሞኛል ማለት አልችልም። የምሰራውም ከውጭ ሀገር ዜጎች ጋር ስለሆነ ምንም ችግር አላጋጠመኝ ማለት ይችላሉ። ግን እንደው እርሶ የሚያዩት በሴትነታቸው ብቻ በዚህ ቡና ስራ በጾታቸው ብቻ ተለይተው የሚደርስባቸው ችግር ያጋጠሙት ወይም የሚያዩት ነገር አለ? ያጋጠመኝና ያየውት ነገር የለም። ግን ከምሰማው ማለት ነው ከዚህ በፊት በጣም ብዙ ችግር ነበረ። ሴቶች ሆነው ምንም ነገር ማድረግ እንደማይችሉ ወይም ደግሞ ቢያደርጉም ይህን ያህል ተቀባይነት እንደሌላቸው ሁልጊዜ በሴት ስለተባለ ብቻ አናሳ ተደርጎ የሚታይበት ጊዜ ነበረ። አሁን ግን እኔ አሁን ኮምፒዩተር ሳይንስ ተማርኩ። ያ ነገር ነው እዚህ ቦታ ላይ ያመጣኝና ጥረት ስታደርግ የሆነ ነገር ለመስራት ጥረት የምታደርግ ከሆነ በአሁኑ ባየሁት በአሁኑ ትውልድ አንድ ሴት ጥረት ካደረገች ይህን ነገር አደርጋለሁ ወይም ከዚህ ነገር ጋር እሳተፋለሁ ብላ ካለች ምንም የሚያግዳት ነገር እንደውም የመበረታታት ነገር ነው ያየሁት። በዚህ በአራተኛው የቡና ጉባኤ የዓለም ቡና ጉባኤ ላይ ንግግር ካደረጉት መካከል የሁለት ሰዎችን እንትን ላስታውሰዎት። አንዱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ሌላ ደግሞ የአፍሪካ ልማት ባንክ ተወካይ የነበሩ ሴትዮ የተናገሩት ነገር ነው ሴቶች በምንም በምንም መንገድ ቢታይ በዚህ በቡና ስራ ከግብርናው ጀምሮ እስከ ንግዱ ድረስ ባለው ኢንዱስትሪ የሚያገኙት ጥቅም ከወንዱ ጋር ሲወዳደር በጣም ትንሽ እንደሆነ፣ እንደሚጎዱ፣ እንደሚገለሉ የልፋታቸውና እንደማያገኙ ነበረ ሲናገሩ ነበሩ። ይሄ በእርሷ አስተያየት እውነት ትክክለኛ ነው ብላ ያስባሉ። ማለት መቶ ፐርሰንት ትክክለኛ ነው ባለንም ከማየው እና ከመሰማው ነገር ትክክለኛ ነው። አሁን ለምሳሌ አንድ ሴት የራሷ ቦታ ኗሯ ቡና ማምረት ሁሉ ነገር አድርጋ ያንን ነገር ሰብስቦ ለገበያ የሚያቀርበው ወንድ ስለሆነ ያች ሴት ምንም ነገር እንዳልሰራች አይነት ነገር ነው የሚታሰበው። ሲቀጥል ደግሞ አሁን እኔ ምንድነው ያየሁትኝ እዚህ ስራ ላይ ከመጣሁን ከዚህ በፊት ሴቶች ትንሽ ቢሆን ተጠቃሚነት ነበራቸው። ያምስል ምንድነው እኛ ዌርሃውስ አለን። ዌርሃውሱ ሴቶችን ስራ ያሰማራ ነበር። ቡና በመልቀም የአንዳንድ ስራዎችን በመስራት ሴቶችን ያሳተፍ ነበር። አሁን ብዙ ቦታ ላይ እንደዚህ እንግዶቻችን ሲመጡ ስንጎበኛ ህይወት ምንድን ነው በፊት ሴቶች ቁጭ ብለው ይሰሩት የነበረውን ስራ አሁን በማሽን ተቀይሮ ያ እኔም አስከፍቶኛል። ስለ እውነት ለመናገር ማለት ነው፣ አንድ ሴት እዛ ቦታ ላይ ቡና ለቅማ ቤቷ ሄዳ ለልጇ ዳቦ ልታበላ ትችላለች ወይ ቤተሰቧ ልታስተዳድር ትችላለች። ግን ይሄ ነገር አሁን ወደ አዲስ ግኝት ወይ ደግሞ ወደ አዲስ ቴክኖሎጂ ተቀይሮ ሴቶችን ከስራ እንደማግለል ማለት ይቻላል። ከለር ሶርቴክስ የሚባል ማሽን አለ። ራሱ ነው እየለቀመ ልክ በሰው እጅ እንደሚለቀም ማለት ነው። ራሱ ነው እየለቀመ የማይፈለጉትን ነገሮች የሚያወጣው። ያ ምንድን ነው? ሴቶችን ከስራ አግልሏል። ይሄ ነገር እንደዚህ እየቀጠለ ከሄደ እንግዲህ ወደፊትም ቡና የሚለቅመው ማሽን ሊሆን ነው ማለት ነው። እና ይሄ ይሄ ያስከፋኛል ሌላ እድል ካልተሰጣቸው ያላቸውንም እየተቀሙ ከሆነ እውነት ነው ከስራው እየተገለሉ ነው ከስራው እየወጡ ነው ማለት ነው። አሁን በአዲሱ ትውልድ ግን ማርች 8 ወይንም የካቲት 29 ይባላል የዓለም ሴቶች ቀን ነው። ይሄ በዓል በየዓመቱ ሲከበር ሴቶች በትክክል በጾታቸው እንዳይገለሉ እንደ ሰውነታቸው የሚያስፈልጋቸውን ነገር ሁሉ ለማግኘት ይሄ ቀን ምን ይጠቅማል? ይሄ ቀን እንግዲህ ቀኑን ብቻ ዝም ብለን ቁጥሩንና ቀኑን ካሰብነው ምንም ጥቅም የለውም ምንም። ነገር ግን ቀኑ ታስቦ ሴቶች በራሳቸው ተነሳሽነት ወይም ደግሞ እንደዚህ የበላይ አካሎች የሆኑ ሴቶች ለሴቶች እድር ሰጥተው ሴቶች ምን ማድረግ እንደሚፈልጉ፣ ወደፊት ምን መሆን እንደሚፈልጉ በቃ ያለውን ስሜታቸው ማለት ነው ቢወያዩበት፣ እንደገና ደግሞ በዛሽ ቀን እንደ ልዩ በዓል ተከብሮ ልክ ሌላውን ቀን ሌላ በዓሎች እንደምናከብረው አትሊስት የሀሳብ መወያያ በዚህ አመት ከማርች 8 2015 እስከ 16 ምን ሴቶች በምን ቦታ ላይ ምን ተሳተፉ በምን ቦታ ላይ ምን አደረጉ ምን ያህል ሴቶች ምን ያህል ውጤታማ ሆኑ ጉዳት ከደረሰባቸው አንጻር ምን ያህል ሴቶች የአካል ጉዳት ደረሰባቸው የአእምሮ ጉዳት ወይ የተደፈሩም ካሉ ምን ያህል ሴቶች የሚለውን በሬሾ እየተወጣ የሚወያይበት ቀን ቢሆን ደስ ይለኛል። ውጤታማ ይሆናል ብዬ አስባለሁ። ወይዘሪት ደስታ እንደሻው በኢትዮጵያ እህል ንግድ ድርጅት እንደምትሰራ ነግራኛለች። በስራዋም የቡና ጥራት ተቆጣጣሪ ወይም ዋና ቀማሽ ናት። በስራዋ ሂደት በሴትነቷ ምክንያት የደረሰባት ችግር እንዳለ ጠየኳት። ያው ስራው በአጠቃላይ ትንሽ አስቸጋሪ ነው። የቡና ስራ የቅምሻ ስራ ከኮራፕሽን ጋር የተገናኘ ነው። ኮራፕሽን ደግሞ ለሴቶች ብዙ ሙስና ማለት ነው። ያ ሙስና ግን ሴቶች በብዛት አይጋለጡም ይባላልና ቀማሾች ይታማሉ። በዛ ግን ሴቶች ላይ ብዙ ጫና የለም። ሴት ለዛ ትንሽ ያዝ ስለምትል እኛ ጋር ደፍሮ እና እንደውም ጠቅሞኛል ብዬ አስባለሁ። ሴትነትሽ ጠቅሞሻል በጣም ስለዚህ ብዙ ፈተና ያጋጠመሽ ማለት ነው። አሁን ባነሳሁት በሙስናው በኩል ነው እንጂ በሌላው በኩል ያው አይጠፋም። ግዝር ዝራብሽ ነገር አንዳንዴ የሙያ ብቃት ያለን አይመስላቸውም። አንዳንዴ ሴት በመሆንሽ ብቻ ብቻ አንድ ነጋዴዎች ጋር እንደምን ቀም ሲያዩ ትንሽ ይጠራጠራሉ? ወጣት ስንሆኑ ሲያዩም ትንሽ ይጠራጠራሉ የብቃታችንን ጉዳይ። ግን ብዙ እንማራለን በልምድ አይደለም። ግን ያው በስራችን ደግሞ እናሳያቸዋለን፣ እንደማንወርቅ፣ እንደምናሸንፍ ከሙስና ነፃ ሆነን ከስህተት ነፃነን። በብዛት በተለየ ሴቶች ጠንቃቆዎች ናቸው። ስለ አለም አቀፍ ሴቶች ቀን ምን ታስባለሽ? ያው እች ቀን ከ365 ቀን ለወንዶች አንዷ ተቀንሳ ለኛ የተሰጠችበት ቀን ነው። ስለዚህ በጣም ደስ ብሎኝ ነው የማከብረው። ብዙ ጊዜ የሴቶች መብት የተከበረበት ቀን እኩል መስራት እንደምንችል እኩል ማሰብ እንደምንችል የማህበራዊ፣ የፖለቲካዊ የሶሻል ነገሩ ነው እንጂ ወደ ኋላ የጎተተን ከወንዶች ምንም የምንለይበት እንደሌለ የተረጋገጠበት ቀን ስለሆነ በጣም ነው መወደው ይሄን ቀን። ሴቶች እንዳልሹ ከወንዶች በምንም መንገድ ሊለዩ የማይችሉ ከጽታቸው በስተቀር በችሎታና በሰውነታቸው ከፍም ዝቅም የማይሉ እንደሆኑ ለማሳየት ግን ምን ምን ቢሰራ ትወጃለች? ውጤታማ የሆኑ ሴቶችን ብዙ ችግር አልፈው አሁን ላሉበት ደረጃ የደረሱትን ልምዶቻቸውን አሁን ገና በማደግ ላይ ላሉ ወይም ትምህርት ቤት ላሉ ሴቶች ማስተዋወቅን ለወንዶችም ማለት ነው። ወንዶችም ሴት ካለ ወንድ አይሆንም፣ ወንድም ካለ ሴት አይሆንም። ስለዚህ ውጤታማ የሆኑ ሴቶች ብዙ ችግር አጋጥሟቸው ከፍተኛ ደረጃ የደረሱ ሴቶች የልምድ ለውውጥ ቢደረግ እንደገና አሁንም ያልተደረሰበት ቦታ አለ። ወደዛ ቦታ ሄዶ ቢከበር፣ ከተማ ብቻ ባይከበር፣ ያን ያን ቢደረግ ጥሩ ነው ብያስባው። ያለ አሁን ወላ ኢትዮጵያ ምናልባት ከሚሊዮን በላይ ሴቶች በቡና እርሻ ላይ ተማሩ ናቸው። ነገር ግን የራሳቸው ሀብት እስከ ዛሬ በጣም ትንሽ ክፍል ብቻ ነው ያን እድል ያገኙት፣ እስከ 300 ሺህ የሚጠጉ ናቸው እነሱ በዚህ ነገር ምን ይሰማሻላችሁ? ምን ማድረግ አለብህ? አሁን እንዲሁም ብዙ ጊዜ የማየው ነገር አለ። የቡና ነጋዴዎች ስማቸውን ይጠቀማሉ፣ የሴቶች የሚስቶቻቸውን፣ የእህቶቻቸውን። ግን አያከፍሏቸውም። ለምን? በእነሱ ስር ነው ያሉት። ኢቨን ቢዝነሱን? ማሰልጠን አለባቸው። አጠገባቸው ሆኖ ቢሮ እንኳን እንዲሰሩ አይፈቅዱላቸው። ቤት ውስጥ ብቻ የንግድ ፍቃዱን ብቻ ነው የሚጠቀሙበት። ይሄን ብዙ ጊዜ ያወዛው ማርኬቱ ላይ ስላለው አያለውና ያን ሊታደስ ሲመጣ ወይ ችግር ሲመጣ፣ የሆነ ነጠላቸውን ለብሶ ዝቅ ብለው እየተመሩ ይመጣሉ። ያ መሆን የለበትም ና ራሳቸው የገበያውን ሁኔታ ሁሉን ቢሳተፉበት ደስ ይለኛል። ስማቸውን ብቻ አይደለም መፈለግ ያለበት። ዓለም ፀሐይ አምተነህ ባላለው ያለችኝ ደግሞ ወንበርታ የተሰኘ የቡና ላኪ ድርጅት ዋና ሥራ አስኪያጅ ናት። እርሷም በሴትነቷ ደረሰብኝ የምትለው የላትም፣ ግን የኢትዮጵያ አርሶአደር ሴቶች እና ሌሎች ተመሳሳይ ሴቶች ከእርሷና ከሚመስሏት ሴቶች የተለየ ሕይወት እንዳላቸው ትረዳለች። ሴት የራሷ የሆነ ነገር አላት፣ የራሷ ጥንካሬም አላት። ምክንያቱም አንዳንድ ቻሌንጆችን እንዴት መፍታት እንደምችል ስለማይሆን የራሳችን የሆነ ጥንካሬ አለን። በየሴቱ ላይ ደግሞ የተለያየ አይነት ጥንካሬ አለ እና እነዛን ሴቶች ማገዝ ቢቻል፣ እነዛን ሴቶች ማውጣት ቢቻል እንደዚህ እኛ ወዳለንበትን ቦታ ቢሆን፣ ገበሬዎቹ ወደ እኛ አካባቢ ቢመጡ። ምክንያቱም እዚህ ጋር የተወሰነ ሰው ነው የሚጠቀሙ። ምንም የታወቀ ነገር ነው፣ ኤክስፖርቱ ላይ ያለ ሰው ጥያቄ የለውም። አዎ፣ እና እነዛ ሴቶች ላይ መሰራት ቢቻል። አሁን አንዳንድ ስራዎች አሉ ግን እስቲል በጣም ሊሚት ተደርገው የተወሰኑ ሴቶች ላይ ነው ያለው እና በደንብ አገሪቷ ላይ ያሉት ሴቶች መስራት የሚችሉ ሴቶችን መታገዝ ቢችሉ፣ እንደ መንግስት ተቋምም ወይም ለመንግስት ተቋም የማስተላልፈው ነገር ቢኖር ሴቶች ወደዚህ ቦታ መምጣት ያልቻሉበት ምክንያት ምንድን ነው ቢጠየቁ፣ በሴትነቷ የሚደርስባትን ነገሮችን ሶልቭ ማድረግ መፍትሄ ከሰጠናት ያች ሴት መታዚጋ ማድረግ የምትፈልገውን ነገር ማድረግ ከቻለች እርግጠኛ ሆኜ የምናገረው እንደ ሴት ሰራተኛ የለም። ሴቶች እስከዛሬ ድረስ በህብረተሰቡ ውስጥ ከወንዶች እኩል እድል አለመሰጠቱ ህብረተሰቡ ሰው አጠቃላይ እያጣው እድል አለ። አዎ በጣም በጣም አለ። እንዳልኩህ ጥንካሬዋን መጠቀም አይችሉም፣ መፍትሄዋን መጠቀም አይችሉም። በችግሮቻችን መሀል ሁሌም መፍትሄዎች አሉና እነዛ መፍትሄዎች በጣም ኢንዲቴይል የምታውቀው ሴት ጋር ነው ያንን ነገር የምታገኘውና እኔ አንዳንዴ እንደውም ከእናቴ ጋር ነው የማወራው። እንዲህ እንዲህ አይነት ችግር አለ እና እንዴት ይሻላል ምናምን እና የምትሰጠኝ ቢዝነሱ ላይ የለችም የምታውቀው ነገር የለም ግን አንዳንድ የምትሰጠኝ ነገሮች ላይክ ምንድን ነው፣ እዚህ ጋር የሆነ ያለው ይችን ሴት እዚህ ጋር ብታመጣት ብዙ ነገር መስራት ትችል ነበር። እንደነዚ አይነት ሴቶችን ይዘውት ያሉት ውስጣቸው ያመቁትን ጥንካሬ መጠቀም ብንችል፣ ሀገራችን ምን እናምን ላይ በደረሰች ኖሮ ነው።